ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በኢትዮጵያ በደቡብ ክልል በጌዴኦ ዞን ባለፈው ዓመት መጀመሪያ ላይ በተፈጠረው ብሔር ተኮር ግጭት ከ28 ያላነሱ ሰዎች መገደላቸውን የሰብአዊ መብቶች ጉባኤ ልዩ መግለጫ አስታወቀ። ከብሔር ግጭቶች እና ከዚ ተኮር በጠጭ ቀራ ተያያዘ የሚፈጸሙ የሰብአዊ መብቶች ጥሰቶች እየሰፉና መልካቸውን እየለበጡ ስለመጡ ብዙ ትኩረት አግኝተው ይህ ጉዳይ የሚተካከልበት ተቋማዊና ሕጋዊ የሆነ ስርዓት እንዲበጅለት ጥሪ ማቅረብ ነው። የሰብአዊ መብቶች ጉባኤ ሊቀመንበር የአቶ ቁምላቸው ዳኘን ድምፅ ነው የሰማነው። ዝርዝሩ በአብይ ርዕስ ይቀርባል። ጤና ይስጥልን እንደምናመሻችሁ የተከበራችሁ አድማጮች የዛሬ ሰኞ ጥቅምት 27 2010 ዓመተ ምህረት ምሽት አስተናጋጆቻችሁ ቆንጅት ታየ ና ሰለሞን ክፍሌ አብረናችሁ እናመሻለን በቅድሚያ የዕለቱ ዜናዎች ይነበባሉ መልካም ምሽት እነ አቶ በቀለ ገርባ ለቆጠሯቸው ምስክሮች ፍርድ ቤቱ የመጥሪያ ትዕዛዝ እንዳልጻፈ ታወቀ። ተከሳሾች ቅሬታቸውን ገልጸዋል። ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። መለስካቸው አምሃ ዝርዝሩ ልኳል። እነ ጉርሜሳ አያና በሚለው ስያሜ የሚጠራው የኦሮሞ ፌዴራሊስት ኮንግረስ አራት ከፍተኛ መራር አባላት በተከሰሱበት ወንጀል ብይን ከተሰጠ በኋላ ለምስክርነት የቆጠሯቸው ሰዎች ዛሬ አልቀረቡም። ከተቆጠሩት ምስክሮች መካከል ጠቅላይ ሚኒስትር ሀይለማርያም ደሳለኝ አቶ አባዱላ ገመዳ፣ ወይዘሮ ጫልቱ ሳኒ፣ ዶክተር አብይ አህመድና አቶ ለማ መገርሳ ይገኙበታል። የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት በዚህ ጉዳይ ላይ በችሎት እንዳለው ከሆነ ለምስክሮቹ የመጥሪያ ትዕዛዝ እስከ ዛሬ ወጣ አይመስልም። የምስክሮቹ አቀራረብ እንዴት እንደሚሆን መዝገቡን ማየትና መመካከር አለብን ሲሉ የመሃላኛው ተናግረዋል። አጭር ቀጠሮን ሰጣለን በማለትም ለህዳር 6 ቀን 2010 ዓ.ም። ቀጠሮ ሰጥቷል። አቶ በቀለ ገርባ ለመናገር ፈቃድ ጠይቀው እንደተፈቀደላቸው በምስክሮች አቀራረብ ፍርድ ቤቱ ቀደም ሲል ትእዛዝ ሰጥቷል። የምስክር ትንሽ ወይንም ትልቅ የለውም። እኛ በእስር ቤት ያለነውም ዕቃ አይደለንም እና ትእዛዝ አልደረሳቸውም ከተባለም መጻፍ ነው ብለዋል። ፍርድ ቤቱ በሰጠው ትእዛዝ ጸንቶ ምላሽ አልሰጣቸውም። አቃቢ ሕግ በእናቱ ጉርሜሳ አያኖ በመሠረተው የሽብር ወንጀል ክስ ምስክሮቹን ካሰማ በኋላ ብይን ሰጥቶ አቶ በቀለ ገርባ በመደበኛው የወንጀል ሕግ እንዲከላከሉ መወሰኑ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው፣ እናመሰግናለን። የሳዑዲ አረቢያ መንግስት በሙስና የጠረጠራቸው የመንግስት ባለስልጣናትና ነጋዴዎች መካከል ትውልድ ኢትዮጵያዊው ሳዑዲያዊ ቱጃር ሼክ ሞሐመድ አላሙዲ እንደሚገኙበት ዘገባዎች ጠቁመዋል። ኢትዮጵያዊ ትውልድ ያላቸው አላሙዲ በኢትዮጵያ ቁጥር አንድ የግል ኢንቨስተር ሲሆኑ በኢትዮጵያ የሚወክሏቸው የግል ጠበቃ መታሰር አለመታሰራቸውን ሳያረጋግጡ ዜናውን እንደ ማንኛውም ሰው እንደሰሙ እስከ ትናንት ጠዋት ድረስም በስልክ እንዳገኟቸው ተናግረዋል። በመጽሔት ክፍለ ጊዜ በዚህ ላይ ዝርዝሩን እናቀርባለን። በአንድ ወቅት ማነክቷቸው ይባሉ የነበሩ ብዛት ያላቸው የሳውዲ ልዑላንና ሚኒስትሮች በቁጥጥር ስር መዋላቸው ታዲያ ዓለም አቀፍ ኢንቨስተሮችን አደናግጧል። ተንታኞችም ጉዳዩ ምንድን ነው በማለት እየተራወጡ ናቸው። እርምጃውን ተከት ሎ የነዳጅ ዋጋ በሁለት ዓመታት ውስጥ ታይቶ በማያውቅ መጠን ማሻቀቡ ተገልጿል። በሳውዲ ንጉስ ሳልማን ይሁንታና በልጃቸው ባልጋ ወራሹ በተወሰደው በዚህ እርምጃ ከታሰሩት መካከል አንዱ ከዓለም እጅግ የናጠጡ ከበርቴዎች አንዱ የሆኑት ልዑል ዋሊድ ቢን ታላል እንደሚገኙባቸው ተጠቁሟል። የላይቤሪያው ጠቅላይ ፍርድ ቤት በዚህ ሳምንት ውስጥ ሊካሄድ ታቅዶ የነበረውን ፕሬዚደንታዊ ማጣሪያ ምርጫ ላልተወሰነ ጊዜ አስተላልፏል። በመጀመሪያው ዙር ምርጫ የማጭበርበር ተግባር ተፈጽሟል የሚል ስጋት በመኖሩ መሆኑን አመልክቷል። የጠቅላይ ፍርድ ቤቱ የመሐል ዳኛ ፍራንሲስ ሴ ኮርፖር ዛሬ በሰጡት ብይን ባለፈው ጥቅምት ወር በተካሄደው የመጀመሪያው ዙር ድምፅ አሰጣጥ የተመለከቱ አቤቱታዎች እያሉ የምርጫው ኮሚሽን ማጣሪያ ምርጫ ለማካሄድ መወሰኑ ስህተትና ሕገወጥ እርምጃ ነው ብለዋል። ሁለቱ ዋና ዋናዎቹ እጩ ተፎካካሪዎች የቀድሞ የእግር ኳስ ኮከብ ተጫዋች ጆርጅ ዊያ እና ምክትል ፕሬዚዳንት ጆዜፍ ቦካይ በማጣሪያው ምርጫ ሊካፈሉ ተዘጋጅተው የነበረ ሲሆን ባለፈው ምርጫ ሦስተኛ የሆኑት ቻርልስ ብሩምስኪን መጠነ ሰፊ የማጭበርበር ተግባር ተፈጽሟል ብለው በፍርድ ቤት ክስ ከፍተዋል። ሁለተኛው ዙር መቼ እንደሚከናወን ቀን አልተቆረጠም። የጠቅላይ ፍርድ ቤቱ ዳኛም ያሉት አቤቱታዎች መልስ ሳያገኙ የማጣሪያው ቀን አይወሰንም ነው። የምርጫው ተፎካካሪዎች የሚወዳደሩት ፕሬዚደንት ኢሌን ጆንሰንን ለመተካት ሲሆን፣ ለሁለት የሥልጣን ዘመን ያገለገሉት ጆንሰን በሚቀጥለው ጥር ይሰናበታሉ። ናይጄሪያ ውስጥ ባለፈው ወር የተጠለፉ አንድ ሚስዮናዊ ሕይወታቸው ማለፉንና ሌሎች ሶስት ሚስዮናውያን ግን መለቀቃቸውን የብሪታንያ መንግስት አስታወቀ። ደቡባዊ ናይጄሪያ ውስጥ ለአንድ ክርስቲያናዊ የሕክምና በጎ አድራጎት ድርጅት ይሰሩ የነበሩት ኢያን ስኳየር የተባሉት ተገለው ይሁን ወይም በምን የተነሳ እንደሞቱ ግን የብሪታንያ የውጭ ጉዳይ ሚኒስቴር በወጣው ዜና በዝርዝር የተናገረው ነገር የለም። የተቀሩት ሶስቱ ተለቀው ከቤተሰቦቻቸው ጋር ተቀላቅለዋል ብለዋል። ዩናይትድ ስቴትስ ቴክሳስ ክፍለ ሀገር ውስጥ በአንድ ቤተ ክርስቲያን ላይ ተኩስ ከፍቶ 26 ሰው ገሎ ሌሎች ከ20 በላይ ያቆሰለው የ26 ዓመት ዕድሜው ዴቪድ ኪሊ ጥቃቱን ለመፈጸም ምን እንዳነሳሳው የቴክሳስ ባለሥልጣናት ክትትል ይዘዋል። ከዩናይትድ ስቴትስ የአየር ኃይል በባህሪ ጉድለት የተባረረሰው መሆኑ ግን ተገልጿል። የቴክሳስ አገረ ገዢ ግሬግ አበት ለሲቢኤስ ቴሌቪዥን በሰጡት ቃል የኃይለኝነት ዝንባሌና ችግር የነበረው ሰው እንደነበር ግልጽ ነው። ጊዜ ጠብቆ እንደሚፈነዳም ፈንጂ ነበር ብለዋል። ትናንት ረፋዱ ላይ ጥቃቱን ያደረሰው ኬሊ ከቤተ ክርስቲያኑ ጋር ግንኙነት የነበረው ይመስላል ብለዋል አገረገጁ። አማቾቹ ትላንት አልነበሩም እንጂ አልፈው አልፈው እዚያ ቤተ ክርስቲያን እንደሚያስቀድሱ አገረ ገዢው ጠቅሰው፣ ይሄ የሚያሳየው ግለሰቡ ያገኘው ቦታ የከፈተው ጥቃት እንዳልሆነ ነው ብለዋል። በዩናይትድ ስቴትስ የመከላከያ ሚኒስቴር መረጃዎች መሰረት እንደ አውሮፓ ዘመን አቆጣጠር ከ2010 እስከ 2012 በአየር ኃይል ውስጥ አገልግሏል። በ2012 ሚስቱንና ልጁን በመደብደብ አንድ ዓመት እስራት ተፈርዶበት በኋላ ከጦር ኃይሉ እንዲሰናበት መደረጉም ተገልጿል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የጃፓን ጠቅላይ ሚኒስትር ሺንዞ አቤና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በሁለቱ ቀናት ባደረጓቸው ውይይቶች በአብዛኛው በሰሜን ኮሪያ ላይ እንዳተኮሩ ተገልጿል። የጃፓኑ ጠቅላይ ሚኒስትር ዛሬ ሰኞ ለጋዜጠኞች በሰጡት ቃል ሰሜን ኮሪያ ለያዘችው የጦር መሳሪያ ግንባታ ምላሽ ለመስጠት ሁሉም አማራጭ ክፍት ነው ብለዋል። ፕሬዚደንት ትራምፕም የዩናይትድ ስቴትስ መንግስት ከክልሉ አጋሮቹ ጋር ሁሉ መቆሙን ይቀጥላል፣ በተለይም ከጃፓን ጋር ማለታቸው ተጠቅሷል። የጃፓኑ ጠቅላይ ሚኒስትር በቶኪዮ አካሳራ ቤተ መንግስት ከዩናይትድ ስቴትሱ መሪ ጎን ሆነው ለጋዜጠኞች ሲናገሩ ሰሜን ኮሪያን ለማነጋገር ብሎ ማነጋገር ጠቀሜታ የለውም፣ አሁን የሚያስፈልገው ከባድ ተጽዕኖ ማሳደር ነው ብለዋል የሰሜን ኮሪያን ሁኔታ በተመለከተ ከፕሬዚደንት ትራምፕ ጋር መቶ በመቶ አንድ ላይ መቆማችንን አረጋግጠናል። ቻይናንና ሩሲያን ጨምሮ ሌሎችም የሚመለከታቸውን ሀገሮች በሰሜን ኮሪያ ላይ የዓለም አቀፉ ማኅበረሰብ ግፊቱን እንዲያበረታባት ጃፓንና ዩናይትድ ስቴትስ አብረው ይሠራሉ። ፕሬዚደንት ትራምፕ የሰሜን ኮሪያን የኒውክሌር መሳሪያ ሙከራዎችና በጃፓን ግዛቶች ላይ እንዲሁም ተወንጫፊ ሚሳይል መተኮሷ ለዓለም ሰላምና መረጋጋት ጠንቀኛ ድርጊት ነው ብለዋል። ይህንን እኛ አንቀበለውም። ለስትራቴጂ ሲባል መታገስ የሚባልበት ዘመን አክትሟል። አንዳንዶች አነጋገር በጣም ከባድ ነው ይላሉ። ላለፉት 25 ዓመታት የነበረው የደከመ አነጋገር ውጤቱ ግን ምን እንደሆነ መመልከት ነው። ፕሬዚዳንት ትራምፕ ወደ ደቡብ ኮሪያ ይጓዙና ለሀገሪቱ ምክር ቤት በሚያሰሙት ንግግር ዩናይትድ ስቴትስ አጋሯን ከፒዮንግያንግ ጥቃት እንደምትከላከልላት በድጋሚ ቃል ይገባሉ ተብሎ ይጠበቃል። ዛሬ የሰሜን ኮሪያ መንግስት የዜና ማሰራጫ በሰጠው ምላሽ ሚስተር ትረምፕን ጥቅስ የዋይት ሀውሱ አእምሮ የተቃወሰና የሚሆነውን ያጣ ሽማግሌ መቼ የኒውክሌር ጥቃት እንደሚከፍትብን አይታወቅም ብሏል። አክሎም ሰሜን ኮሪያ የኒውክሌር መከላከያዋን ማጠናከር ይኖርባታል፣ ዩናይትድ ስቴትስ ይህን አቋሟን ፒዮንግያንግ ትቀይራለች ብላ እንዳትጠብቅ ማለቱም ተጠቅሷል። ከየመን ሁቲ አማጽያን ጋር የሚዋጋው በሳውዲ የሚመራው ጥምረት የየመንን የአየር የየብስና የባህር በሮች በጊዜያዊነት እንደሚዘጋ ተናገረ። ሪያድ ላይ ሁቲ አማጽያኑ ለተኮሱት ሚሳይል ኢራንን በድጋሚ ወንጅሏል። ዜናው በዚሁ ይጠቃለላል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ በኢትዮጵያ ደቡብ ክልል በጌዲኦ ዞን ባለፈው ዓመት መጀመሪያ ላይ በተፈጠረው ብሔር ተኮር ግጭት ከ28 ያላነሱ ሰዎች መገደላቸውን የሰብአዊ መብቶች ጉባኤ ልዩ መግለጫ አስታወቀ። በግጭቱ የአካል ጉዳት የደረሰባቸው ሰዎች ከአንድ መቶ በላይ ሲቆጠሩ በመቶ ሚሊዮኖች የሚገመት ንብረትም ወድሟል ብሏል። መለስካቸው አመሀ ዝርዝሩ ልኳል። ሰመጉ ባለፈው ሳምንት ይፋ ያደረገው 143ኛው ልዩ መግለጫው ያተኮረው በኢትዮጵያ ውስጥ ላለፉት ሁለት አስርት ዓመታት በላይ እየተስፋፋ መጥቷል የሚለው ብሔር ተኮር ጥቃትና ግጭት ነው። መግለጫው እንደ ርዕስ የያዘውም ይህ ብሔር ተኮር ጥቃትና ግጭት የማያዳግም የፖሊሲና የአፈጻጸም መፍትሄ እንዲሰጠው የሚያሳስብ ይመስላል። በተለይም ባለፈው ዓመት መጀመሪያ ላይ በደቡብ ብሔር ብሔረሰቦችና ሕዝቦች ክልል በጌዴኦ ዞን እንዲሁም በሐረሪ ብሔራዊ ክልል ተፈጽመዋል ባላቸው የብሔር ጥቃቶችና ግጭቶች መግለጫው አተኩረዋል። የልዩ መግለጫውን ዓላማ እንዲያብራሩልኝ የሰብአዊ መብቶች ጉባኤ ሊቀመንበርን አቶ ቁምላቸው ዳኘን በስልክ ጠይቄያቸው ነበረ። ስለ ድምፁ ጥራት አስቀድመን ይቅርታ እንጠይቃለን። እና ከብሔር ግጭቶች ጋር በተያያዘ በርካታ የሰብአዊ መብት ጥሰቶች መፈጸማቸውን ሪፖርት ሲያደርግ ቆይቷል። እርምጃ እንዲወሰድ ሲያሳስብ ቆይቷል። ሆኖም ግን ተገቢ እርምጃ በወቅቱ እየተወሰደ ባለመሆኑ እና በቂ እርምጃዎች እየተወሰዱ ባለመሆናቸው ከብሔር ግጭቶች እና ከብሔር ተኮር ተጠርጭ ጋር በተያያዘ የሚፈጸሙ የሰላም ርቶች እየሰፉና መልካቸውንም እየለወጡ ስለመጡ ብዙ ትኩረት አግኝተው ይህ ጉዳይ የሚተካከልበት ተቋማዊና ሕጋዊ የሆነ ስርዓት እንዲበጅልት ፍርጋ ማቅረብ ነው። መግለጫው እንዳተተው በደቡብ ክልል በጌዴኦ ዞን የተለያዩ ስፍራዎች ባለፈው ዓመት መጀመሪያ ከመስከረም 27 እስከ 28 2009 ዓ.ም በተፈጠረው ብሔር ተኮር ጥቃትና ግጭት ሳቢያ የ29 ሰዎች ሕይወት አልፈዋል። ዝርዝሩንም ከአንዳንድ የሟቾች ፎቶግራፎች ጭምር በሰንጠረዥ አስፍረዋል። ከአንድ መቶ በላይ ሰዎች ቀላል የሚባል የአካል ጉዳት ደርሶባቸዋል። አሁንም በሰብአዊ መብቶች ጉባኤ መግለጫ መሠረት በዚህ ግጭት ሳቢያ በመቶ ሚሊዮኖች ብር የሚገመት ንብረት ወድሟል። ቪኦኤ ይህ መግለጫ ለምን እንደዘገየም የድርጅቱን ሊቀመንበር አቶ ቁምላቸው ዳኘን ጠይቋቸዋል። እርሳቸውም አንደኛውና ዋነኛው ችግር የሰመጉ የሰው ኃይል ውሱንነትና ደካማ የፋይናንስ አቅም ነው ብለዋል። በአዲሱ ሕግ መሠረት ሰመጉ የገቢውን ዘጠና በመቶ ከሀገር ውስጥ እንዲያገኝ ግዴታ እንዳለበት አስታውሰው፣ ይህን ከኢትዮጵያውያን ሊያገኝ እንዳልቻለ፣ በዚህም ምክንያት ዝቅተኛ አቅም እንዳለው ያብራራሉ። ሁለተኛው ደግሞ ምክንያት ደግሞ በተለይ በጌዲዮ አካባቢ የተረዘረ ስራት በተመለከተ ጥሰቱ ከተፈጸመ በኋላ የተወሰዱ እርምጃዎችንም ጭምር እንደዚሁ ለማየት ጊዜ መውሰድ ነበረብን። ለመካከልም እንደሚያስታውሱት በመጠሮትን መግለጫችን ላይ የአስቸኳይ ጊዜዎች ወቅት የተፈጸመ ሳይሆን ጥሰቶችን ለማጣራት እንደዚሁ በርካታ ስራዎችን ማከናወን ነበረብን። በዚህ ምክንያት ስራዎች በመመታቸው እና የአቅም ውስጥ ስላለ ነው ይህ ነገር የተፈጠረ እንግዲህ ወደፊት ህዝባችን አስፈላጊውን የማቴሪያልና የመረጃ ድጋፍ የምናገኝ ቢሆን ከዚህ በተቃጥልና በተቀላጠፈ ሁኔታ የሰብዓዊ መብቶችን ምርመራ በማድረግ ሪፖርቶችን በፍጥነት ይፋ የምናደርግበት ይኖራል። ስለዚህ በዚህ አጋጣሚ ኢትዮጵያ ህዝብ ለዚህ ዓላማችን አስፈላጊውን ድጋፍ እንዲያደርግ ነው አሁንም ጥሪ ማቅረብ የምፈልገው። የሰመጉ አንድ መቶ አርባ ሦስተኛ ልዩ መግለጫ ሌላኛው ትኩረቱ ደግሞ በሐረሪ ክልል የተፈጸሙ ናቸው ባላቸው የሰብአዊ መብቶች ጥሰቶች ላይ ነው። ይኸው በሐረሪ ክልል የአፈረን ቀሎ የኦሮሞ ባህልና ታሪክ ማዕከል ለመገንባት የመሠረት ድንጋይ መጣልን ተከትሎ የተለያዩ የሰብአዊ መብት ጥሰት ድርጊቶች እንደተፈጸሙ መግለጫው ይዘረዝራል። የመሠረት ድንጋይ በማኖኑ ሥነ ሥርዓት ተገኝተው በነበሩ ሰዎች ላይ ድብደባና ህገወጥ ሥርዓት እንደተፈጸመባቸውም መግለጫው ይናገራል። በዚህ ረገድም የሠላሳ አንድ ተበዳዮችን ስም ዘርዝረዋል። በእነዚህ የኦሮሞ ማህበረሰብ ወጣቶች ላይ ድብደባና እስራት የፈጸሙ አካላት ለሕግ እንዲቀርቡም መግለጫው ያሳስባል። ለመሆኑ መንግሥት አጥፊዎችን ወደ ሕግ በማቅረብ ረገድ ያለው ምላሽ ምንድን ነው የሚል ጥያቄ ለድርጅቱ ሊቀመንበር አቅርቤላቸዋለሁ። በተለይ እንግዲህ በጌዲዮ አካባቢ የተፈጸሙ ስራመጣቶችን በተመለከተ ሪፖርቱ ላይ ምን እንደሚያመለክተው ከሌላው ጊዜ በተለየ መንግስት ተፈሳሚዎቹን ለሕግ ለማቅረብ የወሰዳቸው እርምጃዎች አሉ። ህዝብ ከዚህ በተጨማሪም ጉዳት የደረሰባቸው ነገሮችም እንደዚሁን ለማቋቋም የተወሰዱ እርምጃዎች አሉ። እነኚህ እርምጃዎች በእኛ በኩል ሚበር የሚተረሳቱ ናቸው። ነገር ግን በሪፖርት ላይ የተመለከተው እነዚህ እርምጃዎች ደቂ ናቸው ብለን አናምን። ከዚህም አለፈ ደግሞ ዋናው ነገር ጉዳት ከደረሰ በኋላ ጉዳቱን ለማካካት እና ፕሎችን ለሕግ ማቅረቡ እንዳለ ሆኖ በለንድን ለውስትነት እንዳለ ሆኖ ዋናው ነገር የተባዩ ትሎት እንዳይደርስ መከላከል ነው። እና በዚህ ረገድ በተለይ ከብሄር ግጭቶች ጋር በተያያዘ እና ብሄር ተኮር ግጭቶች ጋር በተያያዘ የሚነሱ የሚያጋጥሙ ነገሮች አስቀድሞ ፍንጮች ይታያሉ፣ ምልክቶች ይታያሉ። መንግስት ይህን ነገር ተከታትሎ በወቅቱ እርምጃ ቢወስድ የሰው ህይወትም ከመጥፋት የሰብዊ ነገሮች ከመፈጠር ሊድኑ ይችላሉ። እና በዚህ ረገድ አሁንም በተለይ ከብሄር ግጭቶች ጋር በተያያዘ በዳግመን እና ማለት የምንፈልገው ነገር እነኚህ ነገሮች ፖለቲካዊ መፍትሄ ብቻ እንደማይበቃ ባለፉት አመታት አይተነዋል። ይህ የብሄር ጉዳዮች የብሄር ግጭት ጉዳዮች ሁሉና ብሔር ተኮር ጥቃቶች ተቋማዊና ህጋዊ ስርዓት በጣም የተሟላ ስርዓት መዘርጋት ያስፈልጋል። ወቅታዊ እርምጃዎችን መውሰድ ያስፈልጋል። እና በዚህ ረገድ መንግስት አሁንም በመላገም ችላ ሳይ በዚህ ረገድ በቂ ስራዎችን ያከናወል ነው። ጥሪ ማቅረብ የምፈልገው የዛሬው ሰመጉ የቀድሞው ኢሰመጉ ከተመሰረተበት ከ1984 ዓ ም ጀምሮ 36 መደበኛ መግለጫዎችን 1 1ቶ 143 ልዩ መግለጫዎችንና አያሌ አስቸኳይ ጋዜጣዊ መግለጫዎችን በኢትዮጵያ ሰብአዊ መብቶች አያያዝ ችግሮች ላይ አውጥተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው አማ እናመሰግናለን። የተከበራቸው አድማጮች፣ አሁን ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። የሳውዲ አረቢያ መንግሥት በሙስና ጠርጥሮ ካሰራቸው የመንግሥት ባለሥልጣናትና ነጋዴዎች መካከል ኢትዮጵያዊ ትውልድ ያላቸው ቱጃሩ ሼህ መሐመድ አላሙዲ እንደሚገኙበት ዘገባዎች ጠቁመዋል። ሼህ አላሙዲ በኢትዮጵያ ቁጥር አንድ የግል ኢንቨስተር ናቸው። በኢትዮጵያ የሚወክሏቸው የግል ጠበቃ መታሰር አለመታሰራቸውን ሳያረጋግጡ ዜናውን እንደ ማንኛውም ሰው እንደሰሙና እስከ ትላንት ጠዋት ድረስ በስልክ እንዳገኟቸው ተናግረዋል። የሳውዲ መንግስት አዲስ በመካሄድ ላይ ባለው በጸረ ሙስና ዘመቻ 11 ልዑላንና 38 ታዋቂ ባለሀብቶችን በቁጥጥር ስር መዋሉን በትላንት ዜናችን መገለጹ ይታወሳል። ጽዮን ግርማ ተጨማሪ ዝርዝር አላት። የሳውዲ አረቢያ መንግስት በሙስና ከጠረጠራቸውና በቁም እስር ከሚገኙት የመንግስት ባለስልጣናትና ነጋዴዎች መካከል ኢትዮጵያዊ ትውልድ ያላቸው የሳውዲ ቱጃር ሼክ መሐመድ ሁሴን አላሙዲ ይገኙበታል። ቅዳሜ ዕለት ከታሰሩት የንጉሣዊ ቤተሰብ አባላትና ሚኒስተሮች መካከል ቢሊየነሩ ዋሊድ ቢልታል፣ የቀድሞ የብሔራዊ ክቡር ዘበኛ ጦር ኃላፊ፣ የቀድሞ የገንዘብ ሚኒስቴርና ሌሎችም ይገኙባቸዋል። የሳውዲ አረቢያ አልጋወራሽ መሐመድ ቢን ሳልማን በጀመሩት የጸረ ሙስና ዘመቻ በቁጥጥር ስር ከዋሉት መካከል 11 ልዑሎች፣ አራት ሚኒስትሮችና ከአስር በላይ የቀድሞ ሚኒስትሮች የሚገኙበት ሲሆን ሼክ መሐመድ ሁሴን አላሙዲም በሪትስ ካርተን ሆቴል የቁም ስር ላይ ከዋሉት ስም ዝርዝር ውስጥ ተገኝተዋል። በኢትዮጵያ የሚገኙት የሼክ መሐመድ አላሙዲ ጠበቃ አቶ ተካስፋው እስከ ትላንት እሁድ ጠዋት ድረስ በስልክ አግኝተዋቸው እንደነበር ለአሜሪካ ድምጽ ተናግረዋል። በእኔ በኩል እንደ ማንኛውም ሰው ከምሰማ በስተቀር የደረሰ መረጃ የለም። ከሳቸው ጋር እስከ ትናንት ድረስ በስልክ እየተገናኘው ነበር እና ምንም የማውቀው ነገር የለም። መቼም የህግ ባለሙያ ከሆኑ ከሰማችሁስ በኋላ ሁኔታውን ለመከታተል ያደረጋችሁ ጥረት ምንድን ነው? አሁን ያሉበትን ሁኔታ ለማወቅ አይ እንግዲህ እኔ ያው የህግ ጉዳይ ሲሆን ነው የህግ ጉዳይ ለማማከር ካልሆነ በስተቀር ስደይ እኔ ከሳቸው ጋር አልገናኝም የህግ ችግር ሲያጋጥም ብቻ ነው እና እሳቸው ከሚደውሉ በስተቀር እኔ ደውዬ እሳቸውን የማግኘት አክሰሱ የለኝም። ሲፈልጉኝ እሳቸው ይደውላሉ ለስራ ጉዳይ። ከዚህ ውጭ ግን እንደ ማንኛውም ሰው ሰምቻለሁ፣ ግን እርግጠኛ ሁኜ እንዲህ እንዲህ ነው ብዬ ለመናገር ግን ይቸገራለሁ። በስልክ ሲያናግሯቸው ነበረ? አግኝተዋቸዋል እስከ ትናንት? አዎ በስልክ አግኝቻቸዋለሁ። እስከ ትናንት አግኝቻቸዋለሁ። ስለ ስራ ጉዳይ አውርተናል። እኔ ሁሉ ነገር የሰማሁት ዛሬ ነው። ስንት ሰዓት ነበር የተገናኛችሁት? ትናንትና ጠዋት ጠዋት ተገናኝተናል። የአሜሪካ ድምፅ ምንጮች እንዳረጋገጡት ሼክ መሐመድ ከትላንት ጠዋት አራት ሰዓት በኋላ የስልክ ግንኙነታቸው መቋረጡን ነው። በአሁን ሰዓትም ከአንድ ሰው ጋር ብቻ እንዲገናኙ እንደተፈቀደላቸው ጠቁመውናል። ይህ ዜና ከተሰማም በኋላ በአብዛኞቹ የሚድሮክ አመራር ኃላፊዎች ዘንድ መደናገጥ መፈጠሩን የጠቆሙት ምንጮች ከተባራሪ መረጃ ውጪ ቀጣዩ ሁኔታቸውን በተመለከተ ምንም የተጨበጠ መረጃ ማግኘት እንዳልቻሉ ይገልጻሉ። የሼክ መሐመድን ሁኔታ በቅርብ ያውቃሉ ተብሎ የሚገመተው የሚድሮክ ኢትዮጵያ ቴክኖሎጂ ግሩፕ ዳይሬክተር ዶክተር አረጋ ይርዳው ጋር ደውለን ነበር፣ ከሀገር ውጭ እንደሆኑ ተገልጾልናል። የደርባ ሚድሮክ ዋና ስራ አስኪያጅ አቶ ኃይሌ አሰገዴን ስለ ሁኔታው ጠይቀናቸው ነበር። እንግዲህ እኔ የምንማቀው እናንተም የምንጠቁትን ያክል ልክ እናንተ የሰማችሁትን እኛን እኛም ሰምተናል። ገና ለማጣራት እያሰብን እሳቸው በሰላም እንዳሉ እናቃለን። አስራ አምስት ነጥብ ሶስት ቢሊየን የአሜሪካን ዶላር የተመዘገበ የሀብት መጠን ያላቸው ሼክ መሐመድ ዋነኛ የሀብት ምንጫቸው የነዳጅ ዘይት እንደሆነ ይነገራል በኢትዮጵያም በሆቴልና ቱሪዝም፣ በግብርና ትምህርት፣ ማዕድን፣ ኮንስትራክሽን፣ ሪል ስቴት፣ ማኒፋክቸሪንግ ኢንዱስትሪዎች እና በፋይናንስ ስራ ላይ የተሰማሩ ባለሀብት ናቸው። በዚህም ከሰባ ኩባንያዎች እና ከአርባ ሺህ በላይ ሰራተኛ ያላቸው ቢሊየነር ናቸው። ከዚሁ ጎን ለጎን ደግሞ በኢትዮጵያ ለልማት የወሰዷቸውን ቦታዎች ለረጅም ዓመታት አጥረው በማስቀመጥ ስማቸው የሚነሳ ባለሀብት ናቸው። ከድርጅታቸው መካከልም ታክስ ባለመክፈል ክስ ተመስርቶባቸው ያውቃል። የሳውዲ አረቢያ አልጋወራሽ መሐመድ ቢን ይህንን የማሰር እርምጃ የወሰዱት አዲስ በመካሄድ ላይ ካለው ጸረ ሙስና ምርመራ ጋር በተያያዘ ሲሆን፣ በዚህም የተያዙት ሰዎች አብዛኞቹ ከሳውዲ መንግሥት ፕሮጀክቶችን ወስደው ያልሰሯቸው ወይም ያልጨረሷቸው እንዳሉና በዚህም የተነሳ ከፍተኛ ቁጥር ያለው ገንዘብ ተመዝብሯል መባሉን የሚጠቁሙ መረጃዎች በሳውዲ ሀገር ውስጥ መገናኛ ብዙል እየወጡ ነው ተብሏል። አንዳንድ ተንታኞች የሳውዲው ንጉሥ እርምጃ ወደፊት ሀገራቸውን ለመለወጥ የያዙትን አጀንዳ እንዳያስፈጽሙ እንቅፋት ሊሆኑ የሚችሉ ሰዎችን ገለል ያደረጉበት እንደሆነ ያስረዳሉ። የመካከለኛው ምስራቅ ኢንስቲትዩት ተመራማሪ ዙቤር ኢቅባል ለአሜሪካ ድምፅ ሬዲዮም ሲናገሩ የአልጋ ወራሹ እርምጃ በሳውዲ ውስጥ ለውጥ በሚሹ ወጣቶችና በቆየው ትውልድ መካከል ከሳውዲ ልዑላዊ ቤተሰብ ውስጥ መኖራቸውን አስረድተዋል። የሳውዲ አረቢያ መንግስት በ500 ቢሊዮን ዶላር ወጪ የኢንዱስትሪና የፈጠራ ስራ ማዕከል ለመገንባት ያለውን እቅድ ባለፈው ወር ያስታወቀ ሲሆን፣ የሀገሪቱ የወደፊት አቅጣጫ የለዘቡ የሃይማኖት መርሆች የሚታዩባት ለለውጥ የተዘጋጀች እንድትሆን ታስቧል። የሳውዲ መንግስት በአሁኑ ሰዓት 11 ልዑላልና 38 ታዋቂ ባለሀብቶችን በቁጥጥር ስር መዋሉ ታውቋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ ባህር ዳር ላይ የተካሄደው የአማራና የኦሮሞ ህዝቦች የምክክር መድረክ ከሁለቱ ክልሎች አልፎ የኢትዮጵያዊነት ጥንካሬ የተነገረበት፣ የአንድነት አስፈላጊነት የተስተጋባበት መሆኑ ታይቷል። የሀገር ውስጥ መገናኛ ብዙሀንን ዋቢ ያደረገው እስክንድር ፍሬው ተከታዩን ዘገባ አስተላልፏል። የኦሮሞ ዘሩ የአማራም ዘሩ ኢትዮጵያዊነቱ በባህር ዳር የተካሄደው የአማራና የኦሮሞ ህዝቦች የምክክር መድረክ መንፈስ በመገናኛ ብዙሀኑም ዘገባ ተንጸባርቋል። በተለይ ከባህር ዳር የሚሰራጨው የአማራ ክልል ቴሌቪዥን ለዚህ መድረክ ሰፋ ያለ ሽፋን በመስጠት የተንሸራሸሩትን ሀሳቦች፣ የተስተጋቡትን መልእክቶች በአማርኛና በኦሮምኛ ሙዚቃዎች በታጀቡ ዝግጅቶች አቅርቧል። የሁለቱ ክልሎች ፕሬዝዳንቶች ያደረጓቸው ንግግሮችም በህዝቦች አንድነትና በኢትዮጵያዊነት ጥንካሬ ላይ አተኩረዋል። ኢትዮጵያዊነት ሱስ ነው ሲሉ ነው የኦሮሚያ ክልል ፕሬዝዳንት ለማ መገርሳ የተናገሩት። በህዝቦች መካከል ያለው አንድነት ጥንካሬም ከፍተኛ መሆኑን አብራርተዋል። ማናችንም ልንክደው ማንችል፣ ልለውጠው ማንችል ለዘመናት የተገነባ ማንነት፣ አንድነት አለ። በሆነ አጋጣሚ ሊፈርስ ማይችል ቢታሰብም ሊፈርስ ማይችል ኢትዮጵያውያን ሰርገኛ ጤፍ ነው ብለናል። አብሮ የሚበጠር አብሮ የሚፈጭ ከተበላም አብሮ የሚበላ መኖርም ብቻ አይደለም የተጋሩት ኢትዮጵያውያን፣ ሞትንም ጭምር የተጋራን ህዝቦች ነን። አጽማችን አንድ ላይ የተቀበረ ደማችን አንድ ላይ የፈሰሰ ሞትንም የተጋራን ህይወትን ብቻ አይደለም ሞትንም የተጋራን ህዝቦች ነን። አድዋ ላይ ሞትን ተጋርተናል። አጽማችን አንድ ላይ ተቀብሯል። ሶማሊያ ሲወረን ደማችን አንድ ላይ ፈሷል የእያንዳንዱ የማናችንም ኢትዮጵያውያን ደም ባድሜ ላይ አለ ዛሬ ተቀጥረን አይደለም ቅጥረኞች ሆነን ተከፍሎን አይደለም እዛ ደማችንን ያፈሰስ ነው ለማን ለዚች አገር ሉዓላዊነት ለዚች አገር ክብር ሲባል ነው እያንዳንዱ ኢትዮጵያዊ ውድ ህይወቱን የሰዋው ህይወት ቀልድ ስለሆነ አይደለም ጨዋታ ስለሆነ ሳይሆን ለአገሩ ክብር ሲል ነው ራሱን አሳልፎ የሰጠው ይህ ማንነትም ያለን ህዝቦች ነን። ለምንድን ነው በዋዛ ምንሽረሽረው ሲበላሽ ሲናድ ሲጠፋ ቆመን የምናየው? ሄዶ ሄዶ ማናችንን ነው የሚጠቅመው? ይሄ ሁላችን ልናስብበት የሚገባ ጉዳይ ነው፣ ያሳስበናል። እኔ ስላለፈው ታሪክ አያስጨንቀኝም፣ ከማንም ጋር አያጣላኝ። እውነት ነው ያለፈው ታሪክ የሁላችንም ታሪክ ነው። በጎም ይሁን መጥፎ የራሳችን ታሪክ ነው። እንደ ታሪክነቱ መቀመጥ አለበት። የትናንቱ ታሪክ ለዛሬ ማስተማሪያ የሚሆነን ካለ ደግሞ ወስደን ልንማርበት የተበላሸ ታሪክም ካለን ዛሬ ማስተካከል፣ ወደኋላ እያየን ወደፊት መሄድ አንችልምና፣ እነኚህ ነገሮች እነኚህ ችግሮች እየተደማመሩ እየተደማመሩ ጊዜ እያገኙ በሄዱ ቁጥር እየጎዱን ያሉት። የትናንቱ ትውልድ የራሱን ታሪክ ሰርቶ አልፏል። ዛሬ ሌላ ትውልድ ነው ያለ ነው። ለምን የራሳችንን በራሳችን ለራሳችን በሚጠቅመን ሞዴል ሌላ ታሪክ አንሰራም? መስራት እየቻልን ለምን በአማራና በኦሮሞ ሕዝቦች መካከል ስላለው ትስስርና አንድነት የተናገሩት የአማራ ክልል ፕሬዝዳንት አቶ ገዱ አንዳርጋቸው ደግሞ ይህ አፍራሽ ቅስቀሳዎችን አሸንፎ መቀጠሉን ገልጸዋል። ከሁሉም በላይ የሚገርመው የኦሮሞና የአማራ ሕዝብን ግንኙነት የሚያሻክሩ ቅስቀሳዎችና ታሪክን በፕሮፓጋንዳ መሳሪያናት በመጠቀም የሁለቱን ሕዝቦች አንድነት ለማዳከም ለዓመታት የተሰራ ቢሆንም የሁለቱ ሕዝቦች አሁንም ጠንካራ አንድነት ይዘው መቀጠላቸው ነው። ይልቁንም በአሁኑ ወቅት ይህ ግንኙነት በአዲስ መልክ እንዲጎለብት ከፍተኛ ግፊት እየተፈጠረ ነው። በቅርብ ጊዜ የኦሮሚያ ወጣቶች በጣና ላይ የታየውን መጤ አረም ለማጥፋት ያደረጉት ዘመቻ መልእክቱ ከአረም መንቀል ያለፈ ነው የሁለቱን ህዝቦች የወደፊት አብሮነትና ብሩህ ተስፋ አሻግሮ የሚያሳይ እና እስከ ማዶ የሚያስተጋባ ሚሊዮኖች እየተቀባበሉ የሚዘምሩት ጣና ኬኛ፣ አባይ ኬኛ፣ ኦሮሞ ኬኛ፣ አማራ ኬኛ፣ ኢትዮጵያ ኬኛ የሚል የአንድነት ድምፅ ነው። በዚህ የአማራና የኦሮሞ ሕዝቦች የምክክር መድረክ ላይ ታዋቂ የኦሮምኛና የአማርኛ ድምፃውያን አሊቢራህ፣ ቀመር ዮሱፍ፣ ታደለ ገመቹ፣ ሰማሃይ በለውና ሌሎችም ዝግጅቶቻቸውን አቅርበዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች የመጨረሻው የትንታኔ ርዕስ ወደ ትግራይ ይወስደናል። አረና ትግራይ ቅዳሜ ዕለት በመቀሌ የጠራው ሰልፍ በጸጥታ ኃይሎች አማካይነት የታወከ እንደ ነበር ገልጾ ነገር ግን በብሔር ላይ ያነጣጠረ ግድያ ይቁም፣ እኛ ኢትዮጵያውያን አንድ ነን፣ ህወሀት የትግራይ ሕዝብን አይወክልም የሚሉና ሌሎች መፈክሮችን የያዘ ሰልፍ መካሄዱን አስታውቋል። ጽዮን ግርማ ዝርዝር አላት። የአረና ትግራይ ህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ እንደሚሉት ቅዳሜ ዕለት በመቀሌ ከተማ ሮማናት አደባባይ የተካሄደው ሁለት አይነት ሰልፍ ነው። አንዱ ህጋዊ፣ ህገ መንግስታዊ መውስን ተከትሎ አረና ትግራይ የጠራው ሰላማዊ ሰልፍ ነበር። ሁለተኛው ደግሞ ሰልፉን ለማፈን ለመበተን ከህወሀት የተላከ የልዩ ኃይል የምልሻ የፖሊስ እና የካድሬዎች ሰልፍ ነበረ። በተለይ የልዩ ኃይል አካላት ልክ እንደኛ ማይክሮፎን ይዘው ህብረተሰቡ ተመለስ፣ እርምጃ እንወስዳለን፣ መስዋዕትነት እናስከፍላለን አይነቱን ድምፅ በማይክሮፎን ሲያሰሙ ነበረ። ህብረተሰቡም ወደ ሰልፍ የመጣው ዙሪያውን ከቦ እያያቸው ነበር። ያባረሩት ሞክረዋል። ህብረተሰቡ ግን በዙሪያው ቆሞ እያየ ነበር። እኛ ግን ያዘ ወቀን መሄድ አልቻልንም። መንገዱን ዘግተው ከዚህ በእንቀሳቀስ አትችልም አሉን። ከሮማናት ግን በተቻለ መጠን እዛ ሮማናት አደባባይ ሀሳባችን ለማንጸባረቅ ሞክረናል። ይህን ሰልፍ ከማካሄዳቸው በፊት አርብ ዕለት ማታ እርሳቸው ከሌሎቹ ሁለት ሰዎች ጋር ፖስተር ከሚያጽፉበት ቦታ ታስረው እንደነበር ጠቁመውናል። በሰልፉ ላይም እንዲነሱ የሚፈለጉት ሀሳቦች መንጸባረቃቸውን ጠቁመዋል። ዜጎች በብሔራቸው ምክንያት መገደል የለባቸውም፣ የንጹሀን ወገኖቻችን ደም ደማችን ነው፣ እኛ ኢትዮጵያውያን አንድ ነን፣ ህወሀትና የትግራይ ህዝብ የተለያዩ ናቸው፣ ህገ መንግስቱ ይከበር እና ሌሎች መፈክሮች እያሰማን ነበረ። የህወሀትና የትግራይ ህዝብ የተለያዩ ናቸው የሚል መፈክር ነበር ብልህኛል። እና ይህን መፈክር የተጠቀማችሁት ለምንድን ነው? ህወሀት ዘወትር የፕሮፓጋንዳ መልክ የሚነዛው ድርጅትና የትግራይ ህዝብ አንድ እንደሆንና ህወሀት ያደረሰው ጉዳት የትግራይ ህዝብም ተጠያቂ ለማድረግ በርካታ ጊዜ እንደዚህ አይነት ምልክቶች ያሳያል። የዚህ ፕሮፓጋንዳ ውጤትም የተለያዩ ተቃዋ- ኃይሎችም እና የቁጥር የማይናቅ የኢትዮጵያ ህዝብም የማመንና በአንድ አይነት ማየ ማየት ስለጀመረ እና ይሄ መቆም እንዳለበት ህዝብና ድርጅት አንድ ሊሆን እንደማይችሉ ህወሀት አምባገነንና አፋኝ ስርዓት ነው። የትግራይ ህዝብ ግን ጭቁን ነው እንደሌላው የኢትዮጵያ ህዝብ። ስለዚህ አምባገነን ጨቋኝ መንግስትና ጭቁን ህዝብ አንድ ሊሆን አይችልም። ስለዚህ ይሄ ፕሮፓጋንዳ ደግሞ አሉታዊ ተጽዕኖ አለው። በህብረተሰቡም በሌሎችም ጥላቻ እየወለደ የብሔር ግጭት ወደ ማምጣት እየሄደ ስላለና ህወሀት ራሱ ለሚፈጽማቸው ወንጀሎች ራሱ ተጠያቂ እንደሆነ የትግራይ ህዝብ በህወሀት በሌሎች ተጠያቂ እንዳልሆነ በአንድ አይን መታየት እንደሌለባቸው ለማሳየት ነው ያነሳ ነው። የከተማው ነዋሪ በዚህ ሰልፍ ላይ እንዳይገኝ ከፍተኛ ቅስቀሳና ክልከላ ተደርጎበት እንደነበር የገለጹት አቶ አንዶም ዙሪያውን ከቦ ሲሰማቸው የነበረው ህዝብ በመጨረሻ በጭብጨባና በጩኸት ድጋፉን እንዳሳያቸው ተናግረዋል። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ አድማጮች፣ አሁን ዝግጅታችን ተጋምሷል። ወደ ቀጣዩ ክፍል ከማለፋችን በፊት የምሽቱን አርዕስተ ዜናዎች እናሰማቸዋለን። እነ አቶ በቀለ ገርባ ለቆጠሯቸው ምስክሮች ፍርድ ቤት የመጥሪያ ትዕዛዝ እንዳልጻፈ ተነገረ። ተከሳሾች ቅሬታ እንዳላቸው ገልጸዋል። ፍርድ ቤት ተለዋጭ ቀጠሮ ሰጥቷል። የሳውዲ አረቢያ መንግስት በሙስና የጠረጠራቸው ባለስልጣናትና ነጋዴዎች መካከል ኢትዮጵያዊ ትውልድ ያላቸው ሳውዲያዊ ቱጃር ሼክ ሞሐመድ አላሙዲ እንደሚገኙበት ዘገባዎች ጠቆሙ። አላሙዲ በኢትዮጵያ ቁጥር አንድ የግል ኢንቨስተር ሲሆኑ በኢትዮጵያ የሚወክሏቸው የግል ጠበቃቸው ግን መታሰር አለመታሰራቸውን ሳያረጋግጡ ዜናውን እንደ ማንኛውም ሰው እንደሰሙና እስከ ትናንት ጠዋት ድረስ በስልክ እንዳገኟቸው ተናግረዋል። የላይቤሪያ ጠቅላይ ፍርድ ቤት በዚህ ሳምንት ሊካሄድ ታቅዶ የነበረውን ፕሬዝደንታዊ ማጣሪያ ምርጫ ላልተወሰነ ጊዜ ያስተላለፈው ምክንያት በመጀመሪያው ዙር ምርጫ የማጭበርበር ተግባር ተፈጽሟል የሚል ስጋት እያለ ለዚያ መፍትሄ ሳይደረግ ነው ተብሏል። የጠቅላይ ፍርድ ቤቱ የመሀል ዳኛ ፍራንሲስ ሴኮርፖክ ዛሬ በሰጡት ብይን ባለፈው ጥቅምት በተካሄደው የመጀመሪያው ዙር ድምፅ አሰጣጥ አቤቱታዎች እያሉ የምርጫው ኮሚሽን ማጣሪያ ምርጫ ለማካሄድ መወሰኑ ሕገ ወጥ ነው ብለዋል። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆች ቆንጂት ታዬና ሰለሞን ክፍለነን ሙዚቃን ጋብዛችሁ ዜማ ነው የመረጣችሁት። ሶሎሞንና ንጉሱ የኔ ናፍቆት አንቺ ደግሞ ወደሸዋ በጣም ነው የምወደው የጥላሁን ገሰሰ ግን የግድ መቋረጥ ነበረበት፣ ምክንያቱም የሰሎሞን ክፍሌ የስፖርት ፕሮግራም ሰዓት ላይ ደርሰናልና፣ አብረን ንቆል እንደምናመሽታችሁልኛል የተከበራችሁ አድማጮቼ፣ ዛሬ ሰፋ ያለውን ጊዜ የያዘው የአትሌቲክስ ሩጫ ስፖርት ዜና ይሆናል። የኒውዮርክ የፈረንሳይና የቻይና ማራቶን ዜናዎችን ይዘናል። በእግር ኳስ እንደ ጊዜው የአፍሪካና የአውሮፓን በሳምንቱ ማብቂያ የተካሄዱ ግጥሚያዎች ውጤት እናያለን። አብራችሁን ቆዩ። ኒውዮርክ ከተማ ትላንት በተካሄደው 47ተኛው የከተማይቱ ማራቶን ኢትዮጵያውያኑ አትሌቶች ሌሊሳ ዲሳሳና ማሚቱ ደስቃ ከየምድባቸው ሦስተኛ እየሆኑ ጨርሰዋል። ባልደረባችን ሰለሞን አባተ በስፍራው ነበር፣ ተከታዩን ልኳል። ሌሊሳ የገባበት ጊዜ ሁለት ሰዓት ከ11 ደቂቃ ከ32 ሰከንድ ሲሆን የወርቅ ሜዳሊያ ባለቤት በሆነው ኬንያዊው ጆፍሬ ካም ወሮር የተቀደመው በ39 ሰከንድ ነው። ሁለተኛ የወጣው ሌላው ኬንያዊ ዊልሰን ኪፕሳንግ የሀገሩን ልጅ ተከትሎ የገባው በሶስት ሰከንድ ልዩነት ብቻ ነበር። ሌላው ኢትዮጵያዊ አትሌት ለሚ ብርሃኑ በ20 ሰከንድ ልዩነት በሌሊሳ ተቀድሞ በአራተኛነት ጨርሷል። ኤርትራዊ ስዊሱ ታደሰ አብርሃም አምስተኛ ሆኗል። በሴቶች ምድብ ያለፉትን ሦስት ተከታታይ የኒውዮርክ ከተማ ማራቶኖች በድል ያጠናቀቀችውና ዘንድሮም ልታሸንፍ ትችላለች ተብላ ስትጠበቅ የነበረችው ኬንያዊቱ ሜሪ ኬይ ጣኒ በአሜሪካዊቱ ሻለኔ ፍላናጋን ተቀድማ ሁለተኛ ሆናለች። ኒውዮርክ ማራቶን ላይ አንዲት አሜሪካዊት አትሌት ስታሸንፍ ባለፉት አርባ ዓመታት ውስጥ የመጀመሪያ የሆነችው ፍላናጋን የገባችበት ጊዜ ሁለት ሰዓት ከ26 ደቂቃ ከ53 ሰከንድ ሲሆን ሜሪን የቀደመቻት በአንድ ደቂቃ ከ01 ሰከንድ ከ19 ማይክሮ ሰከንድ ነው። የሶስተኛነቱን ቦታ የተቆናጠጠችው ማሚቱ ዳስካ በሜሪ የተቀደመችው በ14 ሰከንድ ሲሆን ባለወርቅ ሜዳሊያዊቱን ሻለኔ ፍላናጋንን በአንድ ደቂቃ ከ14 ሰከንድ ከ50 ማይክሮ ሰከንድ ልዩነት ነው የተከተለቻት በወንዶቹ ምድብ ፍቃዱ ግርማ፣ ሰንበቶ ገነቲ፣ ብርሃኑ ዳሬ፣ አቡ ከበደ ዘጠነኛ 13ተኛ 14ተኛ ና 18ተኛ ሆነው የመጀመሪያዎቹን ሀያ ገቢዎች ምድብ ተቀላቅለዋል። በሴቶች ምድብ ብዙነሽ ዳባ፣ ሰርካለም ብሴትና አስካለም መራቺ 11ኛ፣ 15ተኛ ና 16ተኛ ሆነው እነርሱም ከቀዳሚዎቹ ሀያ ማራቶነሮች መካከል ሆነዋል። ያለፈው ዓመት የኒውዮርክ ማራቶን ባለወርቅ የነበረው ኤርትራዊው ግርማይ ገብረስላሴ በትናንትናውም ሩጫ ለአሸናፊነት ከተጠበቁት አትሌቶች አንዱ የነበረ ቢሆንም ውድድሩን ሳይጨርስ 33 ኪሎ ሜትር አካባቢ አቋርጦ ወጥቷል። ግርማይን ለምን እንደወጣ ጠይቄው ነበር። በቅርቡ ጉዳት ደርሶበት ሕክምና ላይ እንደነበር በዚህም ምክንያት ባለፈው ነሐሴ የተካሄደውን የዓለም አቀፍ አማተር አትሌቲክስ ፌዴሬሽንን ውድድር ላለመሳተፍ መገደዱን ወደ ኒውዮርክ ከመምጣቱ በፊትም ለልምምድ የነበረው ከአንድ ወር ያነሰ ጊዜ ብቻ እንደነበረ ነግሮኛል። ስለዚህ በጣም ደከመኝና መቀጠል አልቻልኩም ብሎኛል። ግርማይ ውድድሩን ለመጨረስ ከአስር ኪሎ ሜትር ያነሰ ርቀት ሲቀረው ያቋርጥ እንጂ እስከ ወጣበት ጊዜ ድረስ ግን ሽቅድምድሙን በጥንካሬ ሲመራና በመሪው ቡድን ውስጥም አብሮ ሲሮጥ ነበር። ሶስተኛ የወጣው ኢትዮጵያዊው ሌሊሳ ደሲሳም በቅርቡ ጉዳት አጋጥሞት እንደነበረ ውድድሩ እንደተጠናቀቀ በተካሄደ ጋዜጣዊ መግለጫ ላይ ተናግሯል። አይ ትራይቱ ፓስ ዘም በት አይ ካም ፍሮም ኢንጃሪ። ኬንያውያኑን ካምወሮርና ኪፕሳን ግን ልቀድማቸው ሞክሬ ነበር። ይሁን እንጂ በቅርቡ ጉዳት ደርሶብኝ ስለነበረ አልቻልኩም። ዛሬ ግራግሬ ላይ ውጥረት ይሰማኝ ነበር። ስለዚህ ሞክሬ ሲያቅተኝ ሦስተኛነትን ላለመልቀቅ ወሰንኩኝና ቀጠልኩኝ ብሏል። በሌላ በኩል ደግሞ በ26 ማራቶኖች ላይ የተሳተፈው የ42 ዓመት ዕድሜው አሜሪካዊው መብ ክፍለዝጊ ከማራቶን የውድድር ዓለም መሰናበቱን በይፋ ያሳወቀ ሲሆን የኒውዮርክ ማራቶን አዘጋጆች በአበበ ቢቂላ ስም ያዘጋጁትን ሽልማት ሸልመውታል። መብ ራሱም አበበ ቢቂላና ኃይሌ ገብረ ሥላሴ ለእርሱ ተምሳሌቶቹ ወይም አርአያዎቹ እንደሆኑ ነግሮኛል። ባለፈው ዓመት ማራቶን በሁለተኛነት ጨርሶ የነበረው አሜሪካዊው አብዲ አብድራህማን በውድድሩ መጀመሪያ አካባቢ ተገፍቶ ወድቆ የነበረ ቢሆንም ተነስቶ ሮጦ በሰባተኛነት ጨርሷል። ወድቄ ሳለሁ ቀና ብዬ ሳይ መብ አለፈኝ። መብ ዛሬ ከማራቶን ውድድር ዓለም እየተሰናበተ ብቻውን ትቼው አልቀርም ማልኩና እያመመኝም ቢሆን ለመውጣት የነበረኝን ማመንታት ትቼ ቀጠልኩ፣ ብሏል። በዓለም እጅግ ግዙፉ በሆነው የኒውዮርክ ከተማ ማራቶን የትናንት ሩጫ ላይ ከ128 ሀገሮች የገቡ ፕሮፌሽናል አትሌቶችና ተሳታፊዎችን ጨምሮ ከ50 ሺህ በላይ ሰው ሮጠዋል። ሰሎሞን አባተን ለዘገባው አመሰግናለሁ። ወደ ፈረንሳይ ስንሸጋገር በወንዶቹም በሴቶቹም ቀዳሚ ስፍራዎቹን የወሰዱት በሙሉ የኢትዮጵያ አትሌቶች መሆናቸውን እናገኛለን። በወንዶቹ አቀበት በሚበዛበት በደቡብ ፈረንሳዊ ማራቶን በአንደኝነት አጠናቅቆ የወርቁን ሜዳሊያ ያጠለቀው ደጀኔ ከልክለው ነው። 21209 ነው ያስመዘገበው ሰዓት። በሴቶቹ ግን በጠጅቱ ስዩም የተመራው ቡድን ከአንደኛ እስከ ሦስተኛ ያለውን ቦታ ጠራርጎ ወስዷል። ሁለተኛ መሠረት ጎላ፣ ሦስተኛ ትዕግስት እሸቱ ናቸው። ወቅቱ ነፋሻማና በተለይ የሁለተኛው አጋማሽ አቀበታማ በመሆኑ አትሌቶቹ ያስመዘገቧቸው ሰዓቶች ፈጣን አልሆኑም። ወደ ሐንግዡ ቻይና ማራቶን ስናልፍም በሁለቱም ጾታ ድል የተጎናጸፉት የኢትዮጵያ አትሌቶች ናቸው። የወንዶቹን አዝመራው በቀለ፣ የሴቶቹን ሙሉ ሀብት ጸጋ አሸንፈዋል። ማሸነፍ ብቻም ሳይሆን ሁለቱም አትሌቶች የኮርሱን ሬኮርድ ሰብረዋል። በቻይናም ወቅቱ ደመናማና ቀዝቃዛ እንደነበር ተረድተናል። በሴቶቹ በ2016 እንደ አውሮፓውያን ዘመን አቆጣጠር በሼንግዤን ማራቶን አሸናፊዋ ትንቢት ግደይ በመጨረሻው ኪሎ ሜትር ላይ ፀሐይ ደሳለኝን ቀድማ በሁለተኝነት አጠናቃለች። በትላንቱ የቻይና ማራቶን እንደሚያሸንፍ ቅድሚያ ግምት የተሰጠው አዝመራው በቀለ ተንባዮቹን አላሳፈረም። ባለፈው ዓመት በሌላው ኢትዮጵያዊ በረጋሳ ምንዳዬ የተመዘገበውን የኮርስ ሬኮርድ አሻሽሎ ገብቷል። በቻይና የሃንግዡ ማራቶን የሰላሳ አንድ ዓመታት ታሪክ የኮርስ ሬኮርድ በሁለቱም ጾታዎች በአንድ ቀን ሲሰበር ትናንት ለመጀመሪያ ጊዜ መሆኑ ተመዝግቧል። አዝመራው በቀለንና ሙሉመቤት ጸጋን እንኳን ደስ አላችሁላለሁ። ለእግር ኳሱ ስፖርት ዜና በቀጥታ ወደ አዲስ አበባው ተባባሪ አዘጋጅ ገዛኝ ጽዮን መስቀል ልውሰዳችሁ። መቀጠል ትችላለህ ገዛኝ። አመሰግናለሁ ሰለሞን። የኢትዮጵያ ብሔራዊ እግር ኳስ ቡድን ትናንት በአዲስ አበባ ስቴዲየም በሜዳውና በደጋፊው ፊት በሩዋንዳ ቻው የሶስት ለሁለት ሽንፈት ደርሶበታል። የሁለቱ ቡድኖች የደርሶ መልስ ጨዋታ በአጠቃላይ የነጥብ አሸናፊ የሚሆነውን ቡድን በ2018ቱ ሞሮኮ ላይ በሚደረገው የቻን አፍሪካ ዋንጫ ላይ እንዲሳተፍ ለማድረግ ነው። የኢትዮጵያ ቡድን ባስቻለው ግርማ ግብ አንድ ለባዶ ቢያሳርፍም ቀጥሎም በአቡበከር ሳን ሁለተኛውን ቢደግምም እንግዳው ቡድን ከረፍት መልስ የተሻለ ተንቀሳቅሶ ያገኛቸውን የጎላ አጋጣሚዎች ሁሉንም ለፍሬ አብቅቶ ተጠቅሞባቸዋል። ኤሪክ ሩታንጋ በሃምሳ አምስተኛው እንዲሁም መሃጅርና አቤዲ በሰባ ስምንተኛውና በሰማኒያኛው ደቂቃ በሁለት ደቂቃ ልዩነት አከታትለው ሁለት አስቆጥረው ቀሪዎቹን የጨዋታ ጊዜ ተረጋግተው ውጤቱን በሶስት ለሁለት አሸናፊነት አጠናቅቀዋል። ጀርመናዊው የሩዋንዳ ቡድን አሰልጣኝ ከጨዋታው በኋላ አስተያየታቸውን እንዲህ ገልጸዋል። ከረፍት መርስ ተጫዋቾቼ የነገርኳቸውን ተግባራዊ በማድረግ ውጤታማ ሆነዋል። ውጤቱም እኔን በጣም አስደስተውኛል ብለዋል። የዋላያዎቹ አሰልጣኝ አሸናፊ በቀለ በበኩላቸው በአጥቂ እጥረት ቡድኑ ለሽንፈት ተዳርጓል፣ ይቅርታ ከመጠየቅ ውጭም የምለው የለኝም ሲሉ ባጭሩ እንዲህ ብለዋል። ጨዋታው መጥፎ ነው ማለት አይቻልም። ነገር ግን የተቆጠሩብን ጎሎች ቅስም የሚሰብሩ ናቸው እና ሕዝቤን ይቅርታ ነው የምለው። እንግዲህ በተከታታይ ባገኘው ተጋጣሚ ጥሩ ውጤት አላመጣንም። ይህንን ሕዝቡን ይቅርታ ነው የምጠይቀው። የመጨረስ ችግር ነው። ወሳኝ አጥቂዎች ከሌሉ ዋጋ ትከፍላለን። ከሜዳ ውጭ በማሸነፍ ለቀጣዩ የመልስ ጨዋታ ድሉን ያመቻቸው የሩዋንዳ ቡድን ኪጋሊ ላይ የመልስ ጨዋታ ያደርጋል። በአጠቃላይ አሸናፊ የሚሆነውም በቻን አፍሪካ ዋንጫ ላይ ይሳተፋል። ከኢትዮጵያ ቡድን ይልቅ የሩዋንዳ ቡድን የማለፍ እድሉን አስፍቷል። ሌላው የእግር ኳስ ዜና ወደ ሞሮኮ ራባት ይወስደናል። የሞሮኮ ዊዳድ ካዛ ብላንካ የግብፁን አላህሊን ከትናንት በስቲያ አንድ ለባዶ በመርታት የ2017 የአፍሪካ ክለቦች ሻምፒዮን መሆኑን አረጋግጧል። ሁለቱ ቡድኖች ባለፈው ሳምንት በግብፅ አሌክሳንድሪያ ከተማ አንድ አቻ መለያየታቸው ይታወሳል። ዊዳድ ካዛ ብላንካ በአጠቃላይ ውጤት ሁለት ለአንድ ማሸነፉ ሻምፒዮን አድርጎታል። ዊዳድ ካዛ ብላንካ በአፍሪካ ሻምፒዮንስ ሊግ አሸናፊነቱ 25 ሚሊዮን ዶላር ሲያገኝ በቀጣይ በዓለም ክለቦች ሻምፒዮን አፍሪካን በመወከል በመሳተፉም የ1 ሚሊዮን ዶላር ይጠብቀዋል። በዚያው ወደ አውሮፓ ተሻግረን ከጊዜ አንጻር ከአውሮፓ ታላላቅ ሊጎች የተወሰኑ ውጤቶችን በአጭሩ እንመለከታለን። በእንግሊዝ ፕሪምየር ሊግ የሳምንቱ ተጠባቂ ጨዋታ በኢታሃድ ስቴዲየም የማንቸስተር ሲቲ ና የአርሴናል ፍልሚያ ሲሆን ባለሜዳው ማንቸስተር ሲቲ በጨዋታም በጎልም በልጦ ሶስት ለአንድ አሸንፏል። ሊቨርፑል ዌስትሃም ዩናይትድን አራት ለአንድ፣ ቼልሲ ማንቸስተር ዩናይትድን፣ በርንሌይ ሳውስ ሃምፕተንን በተመሳሳይ አንድ ለባዶ ሲረቱ ሌሎች ጨዋታዎችም ተካሂደዋል። የደረጃ ሰንጠረጁን ማንቸስተር ሲቲ በ31 ማንቸስተር ዩናይትድ በ23 ነጥብ አንደኛ ና ሁለተኛ ናቸው ቶተንሃም ና ቼልሲ ሶስተኛ ና አራተኛ ሲሆኑ አርሴናል ወደ ስድስተኝነት ዝቅ ብሏል። ወደ ስፔን ላሊጋ ስንመለስ ባርሴሎና ሲቪያን ሁለት ለባዶ አትሌቲኮ ማድሪድ ዲፖርቲቮ ላካሮኛን አንድ ለባዶ ሪያል ማድሪድ ላስፓልማስን ሶስት ለባዶ አሸንፈዋል። ሌሎች ጨዋታዎችም ተካሂደዋል። ባርሴሎና ላሊጋውን በሰላሳ አንድ ሲመራ፣ ቫሌንሽያ በሀያ ሰባት ሁለተኛ አትሌቲኮ ማድሪድ ና ሪያል ማድሪድ በእኩል ሀያ ሶስት ሶስተኛ ና አራተኛ ናቸው። ኮከብ ጎል አግቢነቱንም ሜሲ በአስራ ሁለት ጎል ለብቻው እንደያዘ ነው። በእኔ በኩል ያለው ይኸው ነው ሰለሞን። አመሰግናለሁ ገዛሀኝ። ጽዮን መስቀል ነበር ከአዲስ አበባ። በዚሁ እንሰናበት። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩን። ሁለቱን ሰሎሞኖችና ገዛሀኝን እናመሰግናለን። የሰኞ ምሽት ፕሮግራማችን ይቀጥላል። አድማጮች፣ ከሊባኖስ ተመላሽ ኢትዮጵያውያን ህጋዊ የመኖሪያና የስራ ፈቃድ የሌላቸው በቤይሩት ያሉ 620 ኢትዮጵያውያን ለሶስተኛ ዙር ወደ ኢትዮጵያ ሊመለሱ ነው። ከ6000 በላይ የስራ ፈቃድ ሳይኖራቸው በስራ ላይ ተሰማርተው የነበሩ ኢትዮጵያውያን በፈቃደኝነት ነው በኢትዮጵያ ቆንስላ ጽሕፈት ቤት የተመዘገቡት። ከተመላሾቹ መካከል ጥቂቶቹንና በቤይሩት የኢትዮጵያ ቆንስላ ጽሕፈት ቤት አምባሳደር ሀሊማ ሙሐመድን መስታወት አድራጋው አነጋግራ ተከታዩን ዘገባ አሰናድታለች። ከሶስት መቶ ሃምሳ ሺህ በላይ የሚገመቱ ለስራ የተሰማሩ ኢትዮጵያውያን በቤይሩት ይኖራሉ። ቁጥራቸው በርካታ የሆኑት ከመጀመሪያ አሰሪዎቻቸው ጋር በሚፈጠር አለመግባባት ምክንያት በህገወጥ የስራ ቅጥር ላይ ተሰማርተው የሚገኙ መሆናቸውን የቆንስላው ጽፈት ቤት ከዚህ ቀደም ገልጾልናል። እነዚህ ዜጎች ወደ ሀገራቸው መመለስ ቢፈልጉም ለዓመታት ህጋዊ ባለመሆናቸው ምክንያት መመለስ አይችሉም ነበር። በቅርቡ ቤሩት የሚገኘው የኢትዮጵያ የቆንስላ ጽህፈት ቤት እና የቤሩት የውጭ ጉዳይ ሚኒስቴር በደረሱበት ስምምነት ህጋዊነታቸውን የሚገልጽ ሰነድ የሌላቸውና ወደ ሀገራቸው ለመመለስ የሚፈልጉ ከስድስት ሺህ በላይ ኢትዮጵያውያን ተመዝግበዋል ወደ ሀገራቸውም በየተራ በመመለስ ላይ ይገኛሉ። ቤሩት የሚገኘው የኢትዮጵያ ቆንስላ ጽህፈት ቤት አምባሳደር ሀሊማ ሙሐመድ ስለ ተጓዦቹና የጉዞ ሂደት በተመለከተ አብራርተውልናል። በአብዛኛው ዜጎቻችን ከቤት ሲጠፉ ፓስፖርታቸው፣ ምናቸው በከፊል እጅ ስለሚሆን በአሰሪዎቻቸው እጅ አያውቁትም። ፓስፖርት ቁጥራቸው መረጃው ምኑ የላቸውም። እሱ ሪኦርጋናይዝ ተደርጎ ከሊባኖስ ካሉ አንዳንድ የመንግስት መስሪያ ቤቶች ጋር ግንኙነት ተደርጎ ምን ተብሎ ነው እና ብዙ ጊዜ ወሰደብን፣ ሰነዱ ማዘጋጀቱ ራሱ። ስለዚህ መረጃውን ከየትም ከየትኛውም የመንግስት አካል በተለይ ከማህበራዊና ከዚህ ሀገር ካለው ኢሚግሬሽን ጋር በመተባበር አፈላልገን ነው። አሁን እንግዲህ ወደ ስድስት መቶ ሰው ነው የሄደውና ሌሎቹም እንደዚሁ ይቀጥላሉ። ከሶስት ወር እስከ አስር አመት ምናምን ከአስር አመት በላይ ያሉ አሉ አሉ በህገ ወጥነት ዝም ብሎ እየሰሩ ያሉ ወደ እዚህ ሀገር ደግሞ በህገ ወጥነት መስራት ትችያለሽ፣ ግን መውጣት አትችይም። በዚህ በከፋላ ሲስተም ነው የሚባለው በአረብኛው። በግለሰቦች ስፖንሰርሺፕ ነው የሚመጡት በሰራተኝነት። እና እነኛ ግለሰቦች ልጆቹ ሲጠፉ ኬዝ ያደርጉባቸዋል፣ ይከሷቸዋል። ሰርቀው ነው የወጡት ይላሉ። የተለያየ በወንጀል ኬዝ ይከሷቸዋል እና እሱሱ ዲሌ አድርጓል። አንድ አመት ነው ከተመዘገቡ አሚና ሙሰዲር ከስድስት ዓመት በላይ በቤሩት በስራ ላይ ተሰማርታለች። ከምት ወቅት ላይ ነበር የመጣሁ የምተኛበት ቦታ የነበረው ዝናብ የሚያስገባበት እና እዛ ውስጥ ነበር። የእውነት ለመናገር ከሚከብደው በላይ ማለት ነው። እዛ በጣም ይታፈነ ነበር፣ ከሙቀትና ከቅዝቃዜ ጥቁር የሰራ ነገር ነበር። ሽታ እምቅ እንደሚባሉ የሚያስገባ አልነበረ። ያንን እንኳን ለመቀየር ፍቃድኛ አልነበረ። የምተኛበት ስራስ ላይ የሆነ ትላትሎች ምናምን ምናምን የሚያስጠላ ነገር ነበር። በዛ ላይ ጠዋት ከስድስት ሰዓት ማሳለፍ የለም። ማታ ግን እስከ አስር ሰዓት ምናምን ስራ ነው። እስከዚያ ሰዓት ድረስ ማረፍ የለም ልጆች ስላሉባት ያ በጣም ከአቅሜ በላይ ሆነ። ስልክ እንዲማቃቸው ልጆች ነበሩ። ወደ ወደዛ ነው የሄድኩት። ስልክ ብቻ ነበረኝ ቁጥራቸው። ከዛ ልጆቹም እንደዛ ተቀበሉ። ሊሆን ለብዙ ወራቶች ቁጭ ብዬ ነው ከዛ ስራ ያገኘው። አሁን ላይ ኦልሬዲ እዚህ የሚሰራበት ወደ ስምንት ወር ነው የሆነ። በጣም ጥሩ ናቸው። አሁን ያለውበት

እንግዲህ አሁን ወደ ኢትዮጵያ ልትሄጂ ነው። ምን እያሰብሽ ነው? ምን ለመስራት ነው የምታስብ ኢትዮጵያ ስትሄጂ ነው? አሁን ኢትዮጵያ ሄጂ በራሴ ሰራለው የምለው ነገር የለ፣ ብቻ የሆነ የመማር ፍላጎቱ አለ። ጊዜ ማራለ እያስባል ዘለቀ ለእናት እየሰራው ለእናት ነገር እንትን ምላ ለራሴ ተቀማጭ አርኩት ነገር የዘምት ለፋሚሊ ነው ብዛት እንትን ትራስ ከንቲባ ለአስራ ሶስት አመት በቤሮት ስራ ላይ ቆይታለች። አራት ዓመት ከስድስት ወሩን በህጋዊ ቅጥር ቀሪውን ግን ያለ ስራ ፈቃድ ከተመላሾቹም አንዷ ናት። ወጣሁኝ በቃ ለምን ብርሽ አልሰጥሽም አለችኝ። ተጣላችኝ። ብር እንደገና ልትይዝብኝ እኔ ደግሞ እናቴ እኔም ስለምረዳ ለእናቴ ማለት ነው ብሬን ስጪኝ ስላት አይ አልሰጥሽም እዚ ሊጠራቅምልሽ አጠራቅሜ የምሰጥሽ አለችኝ። እኔ ደግሞ እናቴን በእኔ እንትን የምትኖረው አልቻልኩም። ከዛ በቃ ወጣሁኝ። ያው ወደ ሰባት አመት እናምን ደጅ ሰራሁኝ። እሱንም ውጤት የለውም። ደጅ የደጅ ኑሮ ደግሞ ምንም ውጤት የለውም። ብዙም ስራም የለም። አንዴ ይገኛል። አንዴ ያገኘሁት ደግሞ ለእናቴ ነው የምረዳው። ምንም ውጤት የለውም። ሳየው ሲከፋኝ ጊዜ ንፋስ ተመዘገቡ። አሁን ኢትዮጵያ ሄደሽ ምን ለመስራት ነው የምታስቢው? ያገኘሁት ስራ ገብቼ እግዚአብሔር ያደለኝ ስራ እግዚአብሔር የርጠኝ ስራ ገብቼ መስራት እፈልጋለሁ። ሀገሬ ከዚህ ቀደም የተመለሱት ኢትዮጵያውያን ያሉበት ሁኔታ ምን ይመስላል ስንል አምባሳደር ሀሊማን ጠይቀን ነበር። ባለፈው አመት ከላቅ ናቸው ስማቸውን ቀይሮ ምን ብለው ደግሞ ተመልሰው እየመጡ ናቸው ያሉ። እዚሁ ሀገር ተመልሰው እየመጡ ናቸው፣ ከሌላ አካላት ጋር ኮንትራት እየተፈራረሙ ከሌላ ግለሰቦች፣ የዚህ ሀገር ግለሰቦች ጋር ከአንድ ሶስተኛ በላይ እየተመለሱ ናቸው ያሉት እና ራሳቸውም እየመጡም የነገሩን አሉ መመለሳቸውን በጥሩ እና ያው ዞሮ ዞሮ ውሀ ቅዳ ውሀ መልስ ነው ሊሆን የሚችለው የኢትዮጵያ መንግስት አደራጅቶ የሆነ የስራ ፈጠራ ላይ ለማሰማራት የሚያደርገው እንቅስቃሴ አለ ወይስ ያው አገር መግባታቸው ብቻ ነው የሚታየው? የፖለቲካና የማህበራዊ ለውጦች አሉ፣ እድገት አለ። ግን ደግሞ ይሄ እድገቱ ሁሉም ቤት አንኳኩቶ ገብቷል ማለት አይቻልም። እና ምናልባት በዚህ በእድገቱ ሞር ለወጣቱ ስራ ማስያዝ ላይ በከፍተኛ ደረጃ መንግስት አሁን ርብርብ እያደረገ ነው እና ክልሎችም የማዕከላዊ መንግስትም በስፋት በዚህ ጉዳይ ላይ እየሰሩ ናቸው እና ከዚህ የተመለሱትም ከሌላ አረብ ሀገርም እንደዚሁ በመንግስት ፕሮጀክቶች ላይ ተሰማርቶ የስራ ፈጠራ ላይ እንትን ገብቶ ተጠቃሚ ሊሆኑ እንዲችሉ ነው እየተሰራ ያለው። ከስድስት ሺህ ተመዝጋቢዎች ውስጥ ለሶስተኛ ዙር የጉዞ ሰነዳቸውን ያገኙ ስድስት መቶ ሀያ ዜጎች በጥቂት ሳምንታት ውስጥ ወደ ኢትዮጵያ ይመለሳሉ። የኢትዮጵያ መንግስት በቀጣይ በፈቃደኝነት የሚመዘገቡትን ዜጎች የጉዞ ሰነዳቸውን በማዘጋጀት ወደ ሀገራቸው የመመለሱን ተግባር እንደሚቀጥል ቤይሩት የሚገኘው የኢትዮጵያ ቆንስላ ጽሕፈት ቤት አምባሳደር ለቪኦኤ ገልጸዋል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በዩናይትድ ስቴትስ የተመራው ዓለም አቀፍ ጥምረት ኢራቅና ሶሪያ ላይ በተካሄደው ውጊያ እስላማዊ መንግሥት ነኝ በሚለው ጽንፈኛ ቡድን ላይ ድል ተቀዳጅቷል። ጥምረቱ ያገኘው ስኬት ያስደስተናል። ይሁንና ጽንፈኛ ቡድን ሌላ ዘዴ እየፈጠረ ለመቀጠል ስለሚጥር እኛም በዛ መሰረት መራመድ እንዳለብን መገንዘብ አለብን ሲሉ የዩናይትድ ስቴትስ ጸረ አሸባሪነት አስተባባሪ ናታን ሴልስ አስረድተዋል። እያንዳንዱ ነፃ የወጣ ኪሎ ሜትር መኖር ማለት ሴቶች፣ ልጆችና ወንዶች እስላማዊ መንግስት ነኝ የሚለው ቡድን ሊመሰርተው በሚሞክረው የውሸት ካሊፌት ስር ለመኖር አይገደዱም ማለት ነው። ነገር ግን በሶሪያና በኢራቅ ስኬት ስላገኘን ትግሉ አክትሟል ማለት አይደለም። ትግሉ አዲስ ምዕራፍ ውስጥ እየገባ ነው ማለት ነው። በአገር ውስጥ የሚፈጸም የአሸባሪነት ጥቃት እየተበራከተ ነው። በዛም ላይ እያተኮርን ነው። ዩናይትድ ስቴትስና ዓለም አቀፍ ጸረ አሸባሪነት አጋሮቿ ከውጭ የሚመለሱ አሸባሪ ተዋጊዎችና አገር በቀል አሸባሪዎች የሚደቅኑትን አደጋ ለመቋቋም አዲስ እቅድ ማውጣታቸውን አስታውቀዋል። አንደኛው የሚመለሱትን አሸባሪ ተዋጊዎችን ሁኔታ ማጤን ሲሆን ሌላው ደግሞ አገር በቀል አሸባሪዎች ለዛ ተግባር የሚያነሳሳቸው ነገር ምን እንደሆነ በማጥናት ጥቃት ደረጃ ላይ ከመድረሳቸው በፊት ለመከላከል የሚቻልበትን ሁኔታ መፍጠር ነው። ዩናይትድ ስቴትስና ዓለም አቀፍ ጸረ አሸባሪነት አጋሮቿ መድረክ በድረገጾች የሚንጸባረቁ ጽንፈኝነትን ለማስወገድ የሚያስችሉ ምክረ ሀሳቦችን አጽድቀዋል። እስላማዊ መንግስት ነኝ የሚለው ቡድን ጥላቻን ያስፋፋል፣ ይህም የተሳሳተና ከእስልምና እምነት ጋር የማይጣጣም ነው። እንደዚ አይነቱን የጥላቻ ያለመቻቻልና የግጭት መልእክቶችን መቋቋም ይኖርብናል። ከመንግስታት ጋር ብቻ ሳይሆን ከሲቪል ማኅበራት፣ ከድርጅቶች ከሃይማኖታዊ መሪዎችም ጋር ነው። ዩናይትድ ስቴትስ ዓለምን ከአሸባሪዎች ለማጽዳት ከአጋሮቿና ከመንግሥታት ጋር ትሠራለች ሲል የዕለቱ ርስ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርስ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ አሁን ከመሰናበታችን በፊት ማጠቃለያ ዜና እናሰማ። እና አቶ በቀለ ገርባ ለቆጠሯቸው ምስክሮች ፍርድ ቤት የመጥሪያ ትዕዛዝ እንዳልጻፈ ታወቀ። ተከሳሾች ቅሬታቸውን ገልጸዋል። ፍርድ ቤቱም ተለዋጭ ቀጠሮ ሰጥቷል። የላይቤሪያ ጠቅላይ ፍርድ ቤት በዚህ ሳምንት ውስጥ ሊካሄድ ታቅዶ የነበረውን ማጣሪያ ምርጫ ላልተወሰነ ጊዜ አስተላልፎታል። ፕሬዚደንታዊ ማጣሪያ ምርጫ ማለቴ ነው። በመጀመሪያው ዙር ምርጫ የማጭበርበር ተግባር ተፈጽሟል የሚል ስጋት በመኖሩ መሆኑን አመልክቷል። የጠቅላይ ፍርድ ቤቱ የመሀል ዳኛ ፍራንሲስ ሴይ ዛሬ በሰጡት ብይን ባለፈው ጥቅምት ወር በተካሄደው የመጀመሪያው ዙር ድምፅ አሰጣጥ የተመለከቱ አቤቱታዎች እያሉ የምርጫው ኮሚሽን ማጣሪያ ምርጫ ለማካሄድ መነሳቱ ስህተትና ሕገወጥ እርምጃ ነው ብለዋል። የሳውዲ አረቢያ መንግሥት በሙስና ጠርጥሮ የያዛቸው የመንግስት ባለሥልጣናት ልዑላልና ነጋዴዎች መካከል ኢትዮጵያዊ ትውልድ ያላቸው የሳውዲው ቱጃር ሼክ መሐመድ አላሙዲን እንደሚገኙበት ዘገባዎች እየጠቆሙ ነው። ሼክ አላሙዲ በኢትዮጵያ ቁጥር አንድ የግል ኢንቨስተር ሲሆኑ በኢትዮጵያ የሚወክሏቸው የግል ጠበቃቸው ግን መታሰር አለመታሰራቸውን ሳያረጋግጡ ዜናውን እንደ ማንኛውም ሰው ሰምቻለሁ እና እስከ ትናንት ጠዋት ድረስ ደግሞ በስልክ አግኝቻቸዋለሁ ብለዋል። በአንድ ወቅት ማን ነክቷቸው የሚባሉት ብዛት ያላቸው ልዑላንና ሚኒስትሮች በቁጥጥር ስር መዋላቸው ታዲያ ዓለም አቀፍ ኢንቨስተሮችን እንዳደናገጠ ታውቋል። ናይጄሪያ ውስጥ ባለፈው ወር የተጠለፉ አንድ ሚስዮናዊ መሞታቸውንና ሌሎች ሶስት እንደዚሁ ተጠልፈው የነበሩ ሚስዮናውያን መለቀቃቸውን የብሪታንያ መንግስት ገለጸ። ዩናይትድ ስቴትስ ቴክሳስ ውስጥ አንድ ቤተ ክርስቲያን ላይ ተኩስ ከፍቶ ሀያ ስድስት ሰው የገደለውና ሌሎች ከ20 የሚበልጡ ያቆሰለው የሀያ ስድስት አመት እድሜ ያለው ዴቪን ኬሊ ጥቃቱን ለመፈጸም ምን እንዳነሳሳው ባለስልጣናት ክትትል እያደረጉ ነው። የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድ ናችሁ ሰለሞን ክፍሌና ቆንጂት ታየነን በዚሁ እንሰናበታችኋለን። ነገ ማክሰኞ በተለመደው ሰዓት ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛ ቋንቋ ስርጭት ይቀጥላል። በእኛ በኩል ሰላም ደናደሩ